በኦሮሚያና በአማራ ክልል የተቀሰቀሰው ተቃውሞ ተከትሎ የኢትዮጵያ መንግስት ለስድስት ወር የሚዘልቀው የአስቸኳይ ጊዜ አዋጅ መስከረም 28 ቀን 209 ዓ.ም ማወጁ ይታወሳል። ይህም አዋጅ ስራ ላይ መዋል ከጀመረ ሰሞኑን አምስተኛ ወሩን ያጠናቅቃል። የአዋጁን አፈጻጸም የሚከታተል ከፓርላማ አባላትና ከህግ ባለሙያዎች የተውጣጡ ሰባት አባላት ያለው የአስቸኳይ ጊዜ አዋጅ መርማሪ ቦርድ የተሰኘው አካል መቋቋሙ ይታወሳል። የአገሪቱ ህገ መንግስት አንቀጽ 93 ንዑስ አንቀጽ 6ም መርማሪ ቦርዱ ያለውን ስልጣንና ግዴታ ይዘረዝራል። ለቦርዱ ከተሰጡት ስልጣንና ግዴታዎች መካከል በመንግስት የሚወሰድባቸው እርምጃዎች ኢሰብአዊ አለመሆናቸውን መቆጣጠርና መከታተል እንዲሁም ኢሰብአዊ ድርጊት የሚፈጽሙትን ሁሉ ለፍርድ ቤት እንዲቀርቡ ለማድረግ የሚል ይገኝበታል። ቦርዱ በአስቸኳይ ጊዜ አዋጁ ምክንያት የታሰሩት ግለሰቦች ስማቸውና የታሰሩበት ምክንያት በአንድ ወር ጊዜ ውስጥ ይፋ ማድረግ እንዳለበትም በህገ መንግስቱ ተጠቅሰዋል። ይሁን እንጂ እስካሁን የስም ዝርዝራቸው እና የታሰሩበት ምክንያት የያዘ የተጠናከረ መረጃ አልታየም። ምን ያህል ሰው እንደታሰረ አሁንም አከራካሪ ሆኖ ቢቀጥልም መንግስት በቅርቡ ትምህርት ወስደዋል የተባሉትን ከ22 ሺህ በላይ እስረኞችን መልቀቁ ይታወሳል። የእስረኞቹ የሰብአዊ መብት አያያዝና የመርማሪ ቦርዱን ስልጣን በተመለከተ የህግ ባለሙያና በሰብአዊ መብት ጉዳዮች ላይ ለረጅም ጊዜ ጠበቃ የሆኑት አቶ ተማም አባቡልጉ እንዲህ ስሉ ለዶቼቬሌ ተናግረዋል። በአስቸኳይ ጊዜ አዋጅ ጋር በተያያዘ ሁኔታ ብዙ ሰው ታፍሶ ነው የታሰረው። ብዙ ሰው ታፍሶ ከታሰረ በኋላ የተወሰኑት ልጆች የፖለቲካ ተሃድሶ ትምህርት ተሰጥቷቸው ነው የወጡት። ይሄ ራሱ የሚያሳየው እኮ መጀመሪያም እነዚህ ልጆች በበቂ ሁኔታ አንድ አስቸኳይ ጊዜ አዋጅ ቢሆን እኮ ሪዝነብል የሆኑ ወንጀሉ ሰርቷል የተባሉት ሰዎች ናቸው መታሰር ያለባቸው እ ማን ሰው ታፍሶ ይታሰራል? አስቸኳይ ጊዜ አዋጅ እኮ ሁሉን ሰው ለማሰር መርት ይሰጣል ማለት አልነበረም። እና እነዚህ ልጆች ዝም ብሎ ታፍሶ ታስረው ከሆነና የተሃድሶ ትምህርት ተሰጥቷቸው ከሆነ እኮ መሰረታዊ የወንጀል ፕሪንሲፕል የህግ ጥሰት ነው የተፈጠረው ማለት ነው። ሰዎች ዝም ብሎ ታስረው ወንጀል ሳይሰሩ ወይም ደግሞ ወንጀል ለመስራታቸው በቂ ጥርጣሬ ሳይኖር ወይም ኢቭን የአስቸኳይ ጊዜ አዋጁን ጥሰዋል የሚል በቂ ጥርጣሬ ሳይኖር ታፍሰው ትምህርት ሰጥቷቸው ነው የወጡት። እና ወንጀሉ የሆነው ምንድን ነው? የመንግስትን ትምህርት ያለመማር፣ የመንግስትን የፖለቲካ መስመር ያለመቀበል ነው የሚሆነው። እና ይሄ ራሱ የሰብአዊ መብት ጥሰት ነው። ሁሉ ነገሩ የተዛባ ነገር ነው የተፈጠረው። እና ስለ ህግ የምታወራበት ነገር የለም አይመስለኝም። ይህ ሰብአዊ ድርጊት የሚፈጽሙትን ሁሉ ለፍርድ እንዲቀርቡ ማድረግ አለ ባለበት ስል ህገ መንግስቱ ለቦርዱ የሰጠውን ግዴታ ስወጣ አልታዘብኩትም ስሉም አቶ ተማም አክሎበታል። እንደዛ ያደረጉ ሰዎች አንደኛ ወይም እነዚህ ሁለት በሁለት ተከፍሎ መታየት ያለበት ይመስለኛል። የትኛው ሁኔታ ስር ወንጀል የሰራ ሰው ለፍርድ ይቀርባል። አሁን በዚህ ለአስቸኳይ ጉዳይ ሁኔታው መነሻ የሆነ ጉዳይም በሰዎች ላይ ወንጀል ድርጊት ተፈጸመዋል። እነዛ ሰዎች መጠየቅ ነበረባቸው አለባቸውም። እነዚህንም ጨምሮ ነው ማየት ያለበት ኮሚቴ የተባለው አካል ማለት ነው። ሁለተኛ አሁን ታስሮ እስር ቤት የሚገኙ ሰዎችንም ጉዳይ በምንመለከትበት ጊዜ እስካሁን የታሰሩ ልጆችን አንዳንዶቹን እንደምንሰማው ራሱ አቃቢ ህግ ይወስን እየተባለ ነው የሚከሰሱትን የማይከሱ የሚከሱትን ልጆች ይወስን እያሉ ነው። እንግዲህ በአዲስ አበባ አካባቢ የታሰሩ ሰዎችን ጉዳይ ስንከታተል እንደሰማ ነው ከሆነ ማለት ይሄ ከሆነ ደግሞ ይሄ አቃቤ ሕግ እንጂ ይሄ ቦርድ እየወሰነ ነው ማለት አይደለም፣ እና ስራውን በአግባቡ ሰርቷል ለማለት የምንችልበት ነገር ያለ አይመስለኝም። ቦርዱ አላፊነቱም ምን ያህል ተወጥተዋል ብሎ ያስባሉ ብለንም ከአድማጮቻችን አስተያየት ጠይቀን ነበር። አስተያየታቸውም በጽሁፍ ካጋሩን ውስጥም ቦርዱ በሚገባ አላፊነቱ ተወጥተዋል ያሉ ሲኖሩ፣ ሌሎች ደግሞ ቦርዱ የምትሉት በኮማንድ ፖስቱ ቁጥጥር ስር ከሆነ ቆየ በማለት አስተያየታቸውን አጋርቶናል። በድምጽ አስተያየታቸውን ከላኩልን ውስጥም ጣሪ ቦርድ የምንምለው መናገር እንጂ በተግባር ላይ ታችኛው ሌቭል ላይ ዜሮ ሌቭል ላይ የሚገኘው መንግስት ሆኖ ይገኛል። ቦርዱ ወጣ፣ የቦርዱ ከማን የተወጣ ነው? እሱም እነሱ ናቸው እና ምን ያህል ነጻነት የለውም። የአዋጁን መታወጅ በተመለከተ ስጀመርም በቂ ምክንያት አልነበረም የሚሉት አቶ ተማም አባቡልጉ ከአንድ ወር በኋላ አዋጁ እንድነሳ ይጠብቃሉ። መርማሪ ቦርዱ እስካሁን ያጠናቀቀው ስራዎች ካሉ የበለጠ መረጃ ለመውሰድ ስባል ወደ ኮሚኒኬሽን ጉዳዮች ጽፈት ቤትም ይሁን ወደ መርማሪ ቦርዱ አባላቶች ጋር በተደጋጋሚ ያደረግነው ሙከራ አልተሳካም።